ተከታዩ ዝግጅት ጤና ነው። የዘንድሮው የዓለም የኤድስ ቀን የታሰበውና ጸረ ኤድስ እንቅስቃሴዎቹን በመካሄድ ላይ ያሉት ዜሮ ማግለል፣ ዜሮ በኤችአይቪ መያዝ፣ ዜሮ የኤድስ ሞት በሚል መርህ ነው። ይህ በመጪዎቹ 25 ወራት ውስጥ በአውሮፓውያኑ አቆጣጠር እስከ 2015 ባለው ጊዜ መጨበጥ ይቻላል ተብሎ የተቀመጠ ግብ ነው። ይቻላል። ዛሬ በመላው ዓለም ከአንድ ሺህ በላይ ሕፃናት ከኤች አይቪ ጋር ይወለዳሉ። ከነዚህ ውስጥ ግማሽ የሚሆኑት ሁለተኛ ዓመት የልደት ቀናቸውን አያዩ። ኢትዮጵያ ውስጥ ጸረ ኤች አይቪ ኤድስ እንቅስቃሴው እየተከናወነ ስላለበት ሁኔታ ተደርሶበታል ስለተባለው ደረጃ ባለፈው ቅዳሜ ታስቦ ከዋለው የዓለም ኤድስ ቀን ጋር ተያይዞ ተከታታይ ውይይት አቅርበናል። አቶ አለሙ አኖ በኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የዘርፈ ብዙ ምላሽ ማስተባበሪያ ዳይሬክቶሬት ዋና ዳይሬክተር፣ አቶ ደረጃ አለማየሁ ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ማኅበራትና መረቦች መረብ ዋና ዳይሬክተር፣ አቶ መንግስቱ ዘመነ የአንጋፋውና በኢትዮጵያ ከግዙፎቹ ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ማኅበራት አንዱ የሆነው የመቅድም ኢትዮጵያ ዋና ስራ አስኪያጅና ዶክተር አጎናፍር ተካልኝ ለኤች አይ ቪ ኤድስ የሚሰጠው ምላሽ ቀዳሚ ተሳታፊ፣ መሪና ተሟጋች እንዲሁም አሁን የኢትዮጵያ የወባ መከላከያና መቆጣጠሪያ ኮንሰርቴም ዋና ዳይሬክተር ናቸው። የውይይቱ ተሳታፊዎች በዛሬው የውይይቱ የመጨረሻ ክፍል የሚነሳው የበጀትና የገንዘብ አጠቃቀም ጉዳይ ነው። ለመሆኑ አቅም ሊያጥረን ይችላል፣ ምንጭ ሊደርቅ ይችላል የሚል ስጋት አላችሁ? አቶ ደረጀ ይጀምራሉ። አለ ስጋቱ እንዳለ ነው ዜን የመተናገቡ ከመድረሱ በፊት አሁን ገንዘብ የምንጨረስባቸው አጋጣሚዎች ይኖራሉ እና እነዚህ ስጋቶች አሉ። አሁንም እጥረቶች አሉብን፣ ከፍተኛ እጥረት አለብን። አሁን ተደራሽ ያደረግናቸው ማህበሮቻችን በጣም አነስተኛ ናቸው፣ ግን የስራው ተነሳሽነት አላቸው። በደንብ ተደራጅተዋል፣ ተነሳሽነታቸው በጣም ኃይለኛ ነው። ግን በብዙ ቦታዎች ላይ ከፍተኛ የገንዘብ ጥያቄ አለ፣ አሁንም እጥረቱ አለ። አሁን ደግሞ ይህ ከውጭ ያለው የፋይናንስ ቀውሱ ወይም የገንዘብ እጥረቱ ከተደመረበት ከተወሰነ ጊዜ በኋላ ውስጥ ልንወርቅ እንችላለን። ሆኖም ግን ጥረት እያደረግን ነው። ከአንዳንድ አጋሮችም ጋር በስፋት እየተነጋገርን እና ሀብት የምናገኝበት ሁኔታ ላይ በተለይ አሁን እኛ የሀብት ማሰባሰብ ስልትና ስትራቴጂ እየነበብን ነው የምንገኘው። ከአሁን በኋላ የጣፈንታችን የምሆነው ከሀገራችን ውስጥ በሚገኘው ሀብት ላይ መዝመት ብቻ ነው ያለ ነው እና ከውጭ ብዙ የምንጠብቃቸው ነገሮች ውስን ሊሆኑ ይችላሉ እና ይሄን ስራ እየሰራ ነው ስጋር እንዳለ ነው አቶ መንግስቱ። እንግዲህ የሚሌንም ግቡን ለመምታት አንድ ትልቁ ኦብስታክል የሚሆነው የአሁን በአለም አቀፍ ደረጃ የደረሰው የኢኮኖሚ ክራይስ ትልቁ ሰርቶ ነው ብዬ አስባለሁ። ምክንያቱም ኢትዮጵያ እያደገች ያለች ሀገር ናት። ስለዚህ ዛሬ ይህንን የጤና ዘርፍ በሙሉ ራሷ ኦን አድርጋ ወይም ደግሞ በባህሪ እንትን አድርጋ በራሷ ባጀት ብትሄድም አይደለም የሌሎች የውጭ ድጋፎችም እየተደረጉበት ነው እየተከናወነ ያለው። ስለዚህ አሁን ባለው ሂደት እነዚህ የሚቀጥሉ ከሆነ ግቡ ልንመታ እንችላለን። ነው ግን ያለው የኢኮኖሚ ክራይስ ግን እንደዛ የሚያስኬደን አይደለም። በአሁኑ ሰዓት ከፍተኛ ነው ችግር ነው ያለው። የገንዘብ ችግር አሁን መቅድም እንደ መቅድም ከፍተኛ የገንዘብ ችግር ነው ያለበት። እንደ ቀድሞ ብዙ ወንድሞች ጋር ገብቶ እየተወዳደረ እንደዚህ የሚሉበት አማራጭም የለው። እንዲያውም ብራንች እስከ መዝጋት ሁሉ የደረስንበት ሁኔታ ያለ የገንዘቡ ችግር ማለት ና ያ ያ በጣም ይህም እንግዲህ የዓለም አቀፉ የኢኮኖሚ ቀውስ የፈጠረው ችግር ነው እና ስለዚህ በሀገራችን ሚሊዮን ግቡ ለመምታት አትሊስት የውጭ እንትን የምንጠብቀው ወሳኝነት አለው። ምክንያቱም ገና ራሳችን ችለን መሄድ ስላልቻልን የሚል እምነት አለኝ። ግን ሁሉ ተተሟሉ ግን እንመታለን። ቅድም እንዳልነው በዚህ በአንድም ህፃን እሱ ስትራክቸሮቹ ስላሉ በደንብ ተሰራንበት እንችላለን ብለን ሙሉ በሙሉ ነው ያላው። ግን የሚሊዮን ግቦች በጣም ብዙ ናቸው፣ በጣም ብዙ ናቸው እና እነዚያን ትን ለማለት አትሊስት ለማቀ ሁኔታዎች መመቻቸት አለበት። በሀገራችን ያለው አሁን አካሄዳችን ተቀናጅቶ አንድ ሁኔታ መቀጠል ያሳየን ያለው፣ በተለይ ይሄ የፈንድና የበጀት ጉዳይ በጣም አንገብጋቢና ከግባችን ያደርሰናል አያደርሰንም ለሚባል ጉዳይም ቁልፍ በመሆኑ አንድ ጥያቄ ላንሳ። ለሁላችሁም የፖለቲካ ጣልቃ ገብነት አለ፣ የበጀት አጠቃቀም ችግር አለ ወይም አንዳንድ የመንግስት አካላት ባለስልጣኖች ጣልቃ እየገቡ ገንዘቡን ወደ ሌላ አቅጣጫ ሊወስዱ የሚችሉበት ሁኔታ አለ፣ የምዝበራ ሁኔታዎች አሉ እየተባለ በየጊዜው ይሰማልና እንዴት ነው የኤች አይቪ ገንዘብ አያያዝና አስተዳደር? አቶ አለም ውስጥ ከርሶ ልነሳል ከተቀባዮች አንዱ እንደመሆኑ ከተቀባዮች አከፋፋዮችም ሮ ነው ጥያቄው፣ መነሳቱና እንግዲህ ያው ሰዎች ለምን ጥያቄውን ያነሳሉ ለምን እንዲያሉ ማለት አስቸጋሪ ነው። ነገር ግን በሀገራችን ውስጥ በተለይ በሁለት ሺ አራት አመት የተካሄደው የዚህ ግሎባል ፈንድ ኦፊስ ኦፍ ኢንስፔክተር ጀኔራል ወይም ኦአይጂ የሚል ግሩፕ መጥቶ ነበር። በርካታ ወራትን ወደ ሶስት ወር ይሆን ለረዘም ላለ ጊዜ መጥቶ በሀገራችን ከዚህ ከፌዴራል ደረጃ ጀምሮ እስከ ዝቅተኛው አገልግሎት ተቀባይ ድረስ እና ሰጪ ድረስ ሄዶ ኦዲት ያደረገበትና ያየበት ሁኔታ ነው። የሱ ፋይንዲንግ ምን ይላል ማለቱ ይሻላል፣ እኔ እንዲህ ነው እንዲህ ኖ ከማለት ማለት ነው። ምክንያቱም አንድም ኢትዮጵያ የተመሰገነችበት እንደዚህ አይነት ለኮረፕሽን የተጋለጠ ወይም ደግሞ ላልተፈለገ ስራ የዋለ ሪፖርት ያልታየበት ነው። እና ይሄ ነው ትልቁ ነገር። ይሄን ጥያቄ የሚያነሱ ወገኖች የኦአይጂ ሪፖርት ምን ይላል ወደ ሀገሪቱ ስለገቡ የግሎባል ፈንድ ወይም ደግሞ ለኤችአይቪ ኤድስ መከላከልና መቆጣጠር የገቡ ግብአቶች አጠቃቀም ምን ይመስል ነበር የሚለውን ያንን ሪፖርት ቢያው የተሻለ ግንዛቤና ምላሽም ሊያገኙ ይችላሉ የሚል ሁኔታ ነው ያለኝ። አቶ ደረጀስ እርስዎም እንደዚሁ በኔትወርኩ በኩል አንዱ ተቀባይና አንቀሳቃሽም እንደመሆኑ እንግዲህ ያ አቶ አለም እንዳለው ለማንም የማይወግን ለግሎባል ፈንድ ጽሕፈት ቤትም የማይወግን ለተቀባይ ሀገሮችም የማይወግን በተለይ ለረጂ ሀገሮች የምወግም የኦፊስ ኦፍ ኢንስፔክተር ጀኔራል የሚለው ድርጅት የእኛንም ድርጅት ከሶስት ወር በላይ እስከ መሰረታዊ ማህበራትና ተቀባዩ ድረስ ሄዶ ኦዲት አድርጓል። በኦዲቱ እስካሁን ድረስ በእኛም ሆነ እኔ በተለይ የሀገሪቷ የሲሲኤም አባል ስለሆኑ በሁሉም በሽታዎች ኢትዮጵያ እስካሁን ድረስ በተቀበለቻቸው ገንዘቦች ላይ የታየ ምንም አይነት የአሰራር ግድፈትና ጉድለት እንደሌለ አረጋግጧል። ከዛ በፊት ግን ብዙ ወሬዎች ሲወሩ ነበር። ችግሮች ነበሩ ያለ ነው። ወሬ እንግዲህ አይከለከልም። ገንዘብ ያለበት ቦታ ላይ ሁ ያለ ይኖራል ያ ገለልተኛ የሆነ አካል ይህን ሁሉ ወሬ አስወግዷል አለም አቀፍ አካል ነው ከጀነባ ነው የመጣው እንደውም ለግሎባል ፈንድ ሰክሬቴሪያት ወይም ጽፈት ቤትም መዋቅር ውስጥ ያለ አይደለም በቀጥታ ለለጋሽ ሀገሮች ተጠሪ የሆነ የሁሉንም የግሎባል ፈንድ ተቀባይ ሀገሮችን ኦዲት የሚያደረግ ድርጅት ነው ይህ ድርጅት በጣም በፕሮግራም በፋይናንስ በአካውንታንት ኤክስፐርቶች ከአለም የተሰባሰቡ በጣም ከፍተኛ እውቀትና ልምድ ያላቸው ኦዲተሮች የተገነባ ቤት ነው ጽፈት ቤት ኢትዮጵያ እስካሁን ድረስ የሰራቻቸውን ስራዎችና ያገኘችውን ገንዘብ በሙሉ ከላይ ጀምሮ እስከታች አይቶ ኢትዮጵያ በምንም አይነት መልኩ በዚህ ጉዳይ ላይ ተቀበለችው ገንዘብ ለተባለው አላማ ማዋሏን አረጋግጧል። ያንን ያረጋገጠበት ከግሎባል ፈንድ ዌብሳይትም ከተለያዩም ገለልተኛ ከሆኑ አካላት ዜና ምንጮች አሁንም ማግኘት ይቻላል። የኛ ኔትወርክ እንዲሆን የተገኘበት ጉድለት የለም። ምንም ገንዘብ እየጠፋ የለም። ገንዘቡ ለተባለለት አላማ ማዋሉን በተለይ አረጋግጦ ያደርገናል ስለዚህ አሁንም ደግሞ የግሎባል ፈንድ የሎካል ፈንድ አጀንት የምባል በቅርብ የምከታተል በሀገራችን ውስጥ ጽህፈት ቤት ከፍቶ ይገዛ እያደረገ ነው ቁጥጥርንም ቁጥጥርም እያደረገ ነው እነሱም አለም አቀፍ ኤክስፐርቶች የፕሮግራምና የፋይናንስ ኤክስፐርቶች ናቸው እነሱም አሁን በሁሉም ፒአሮች ወይም ገንዘብ ተቀባዮችን ክርክል እያደረገ ገንዘቡ እንዴት እንደወጣ የት እንደገባ የወረቀት ብቻ የሚቀበሉበት ጊዜ ላይ አይደለም። ሜዳ ወይም ገንዘቡ የሄደበት አካባቢ ሁሉ ሂዶ ማረጋገጫዎችን በማምጣት ሁሌ የማስተካከያ እርምጃዎችን እንድናደርግ እገዛ የሚሰጥ ክትትልን የሚያደርግ ቁጥጥርን የሚያደርግ አካል ስላለ ከነዚህ ሁሉ ማረጋገጥ ይቻላል ለማለት ፈልጌ ነው። አቶ መንግስቱ እንግዲህ ወሬ ይወራል። ይሄ ነገር ደግሞ ጭብጥ የሆነ ነገር ያስፈልገዋል እንደዚህ ለማለት እና ጭብጥ የሆነ በሌለበት እንደዚህ ተደረገው ለማለት ከወሬ የዘለሌ የዘለለ ሊሆን አይችልም እና እንደዚህ የሚሉ ሰዎች ጭብጥ የሆነ ነገር ማቅረብ አለባቸው። እንደዚህ ዝም ብሎ እንደዚህ ይበላል ማለት አይደለም። ምክንያቱም ሲበላ ገንዘብ ነው የሚበላው። የተበላው ገንዘብ ደግሞ አሁን እንደሚባለው በተለያየ ኤክስተርናል በሆኑ ነገሮች ወዲት ነፃነቱ እየታወቀ እያለ እነዚህ ማለቱ ግን የሚያውቁ ሰዎች ከሆኑ ትክክለኛ ፋክሱን እንደዚህ እንደዚህ ተብሎ እንደዚህ ተብሎ መባል አለበት ነው እኔ የምለው። እና ስለዚህ ጭብጥ በሌለበት ነገር ላይ እነዚህ ሆነ ብሎ ማለቱ ወሬ ነው የሚሆነው ብዬ ነው ማስበው። እና ስለዚህ እንደ ወሬ ከምሰማው በስተቀር እስካሁን የሚታየው ነገር ግን እንደዚህ ኢትዮጵያ በዛ አይነት ሩመር ድሮ የምንባል የነበረው በአለም ባንክ እንትን ገንዘብ አትጠቀሙም ነበር። ያው ሪቪው ቦርድ ስለነበርኩኝ እንዲያው በዛ አካባቢ ላይ ገንዘብ እንዲያውም በዛ ይዛችሁ ቁጭ ነው የምትውሉት ነበር የምንባለው፣ መብላት ሳይሆን ይዛችሁ ቁጭ ትላላችሁ። ግን የአይነት ነገር ያለ አይመስለኝም። እኔ በእኔ ደግሞ የሚያወሩት ደግሞ ይዘው ማውራት አለባቸው። እሺ ዶክተር አጎናፍር፣ እኔ አዲስ ነገር የምለው ነገር አይኖርም በዚህ ላይ ምክንያቱም አቶ ደረጀ በጥሩ ሁኔታ ነው ሰፋ አድርጎ ሀሳቡን ያቀረበው። የእኔ ድርጅትን የግሎባል ፈንድ ተጠቃሚ ነው። ሰብ ሬሲስተንት ነው። ዋና ሬሲስተንቱ ጤና ጥበቃ ሚኒስቴር ነው። ብዙ ጊዜ ለወባ ፕሮግራም ገንዘብ አግኝተናል እና ገንዘብ ቁጥጥር እና ክትትሉ ላይ ቅድም እንደተጠቀሰው ጤና ጥበቃ ሚኒስትርን ጨምሮ ግሎባል ፈንድ በጣም በከፍተኛ ደረጃ የሚከታተሉት እና የሚቆጣጠሩ ስለሆነ ገንዘቡ ካላግባብ ጠፍተዋል የሚል ምንም ግምት የለኝም። በሌሎች ድርጅቶች በራሴም ድርጅት እንደዛ አይነት አሰራር ተሰርቶ ስለሆነ ገንዘቡን ያወራረር ነው። በኢትዮጵያ ያለ ሁኔታ ካሉ ባልታ ባሻገር ወንዝ የሚሻገር ነገር ስላልሆነ አሰራሩ ጥሩ ነው ብዬ ነው ምስክርነት የምሰጠው። ምክንያቱም ተጠቅም ያለውና፣ እሺ፣ በጣም አመሰግናለሁኝ። አቶ አለሙ አኖ ከሀብኮ ዶክተር አጎናፍር፣ አቶ ደረጃ አለማየሁና አቶ መንግስቱ ዘመነ እግዚአብሔር ይስጥልኝ፣ ለቆይታችሁና ለማብራሪያችሁ እኛም በጣም እናመሰግናለን። እግዚአብሔር